አቃቢ ሕግ ከአስቸኳይ ጊዜ አዋጁ በተያያዘ ና ከዚያ ውጪም በርካታ ኢትዮጵያውያን በጸረ ሽብር ሕግ ከሶ ጉዳያቸው በፍርድ ቤት እየታየ ይገኛል። ዛሬ በ19ኛ ና አራተኛ ወንጀል ችሎቶች የታየ የፍርድ ሂደቶች በአጠቃላይ 28 ተጠርጣሪዎች ጉዳያቸው የታየ ሲሆን ሌሎች በተለያዩ መዛግብት የፍርድ ሂደታቸው እንደቀጠለ ነው። ጠበቃ አቶ ወንድሙ ይብሳ ስለ ዛሬው ውሎ እንዲህ ነግረውናል። በእነዚህ ተከሳሾች ላይ አቃቢ ሕግ ወደ ሰላሳ ሰባት ምስክሮች አሉኝ ብሎ በእስካሁን ወደ አስራ ሶስት እና አስራ አራት ምስክሮችን አሰምቷል። ዛሬም በዛው ቀጥሎ በአንድ ምስክር ላይ አለመግባባት ነበረ። ምንድን ነው ምስክሩ የእነዚህ የተጠርጣሪዎች ቤተሰቦች እና ከውጭም ስልቅ እየተደወለ በኛ ላይ ከመሰከርክ እንደዚህ እንደዛ እናደርጋለን ብሎ ስላስፈራሩኝ ተደብቄ በመጋረጃ በስተጀርባ ምስክርነት እንዲሰጥ ይደረግልኝ ብሎ የስልክ ቁጥሩን ይዘው ለአቃቢ ህግ ተናገረ እና አቃቢ ህግ የኔን ለፍርድ ቤት አስረዳ። እኔ ደግሞ ወይ ፍርድ ቤቱ ምንድ ነው የምትለው ተብዬ ሲጠየቅ፣ አንደኛ ይሄ የተባለው ቁጥር የስልክ ቁጥሩ ከቴሌ መምጣት አለበት አለዛ ምስክሩ ፈጥሮ ሊሆን ይችላል። የዚህ አይነት መከራከሪያ ያቀረብልና እኔ ወይ ፍርድ ቤቱ ምንድ ነው ያደረገው? የተጠርጣሪዎች ቤተሰቦች በሌሉበት አቃቢ ህግ፣ ጠበቃ እና ተከሳሾች ባሉበት ጉዳዩ ይሰማ የሚል ውሳኔ ሰጥቶ አሁን ከሰዓት በኋላ የዛን ምስክር ቃል እየተቀበልን ነው። በኢሬቻ በዓል በተፈጠረው ብጥብጥ በተያያዘም ዘጠኝ ሰዎች ዛሬ በተመሰረተባቸው ክስ የእምነት ክህደት ቃላቸውን መስጠታቸውን አቶ ወንድሙ ይብሳ ይገልጻሉም። ዘጠኝ ተከሳሾች ከማዕከላዊ ወንጀል ምርመራ ከሰባት ወር በኋላ አሁን አዲስ የደረሱኝ አሉ። የእነሱንም እንደዚሁ ያው የእምነት ክህደት ቃላቸውን ተጠይቆ መሆን አለበትን አድርገን የእነዚህ የዘጠኞቹም ሽብር ነው እና የእነሱም ጉዳይ ያው ለግንቦት አስር የመቃወሚያ መልስ ለማቅረብ ቀጠሮ ተሰጣተን ነው። የተለያየ ነው። እነዚህ አሁን ዛሬ የቀረቡት በአቶ ቀመር ሀጂ ሳኖ የሚባሉ የአርሲ ዞን ጠና ወረዳ ጢቾ ከተማ ውስጥ የሚኖሩ ሰዎች ናቸው። እነሱ የተከሰሱት በሽብር ነው። የነዚህ ሰዎች እዚህ የቀመር ሀጂ ሳኖ አደም የሚባለው ዘጠኙ ሰዎች አሁን ዛሬ የተጠቀሱት የሬቻ በዓልን በሚመለከትም ችግር እንደነበረባቸው ክሱ ይጠቅሳል። በሌላ ዜና በቀድሞ የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ በአቶ ዮናታን ተስፋዬ ላይ የመጨረሻ ፍርድ ይሰጣል ተብሎ የተሰየመው አስራ ዘጠነኛ ወንጀል ችሎትም ውሳኔው አልደረሰልንም በሚል ለሚቀጥለው ማክሰኞ ተለዋጭ ቀጠሮ ይዟል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ። Ke Addis, aber warm.